ትኩረት፣ በአፍሪካ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ከቻዱ መሪ መሐማት ኢድሪስ ዴቢ ኢትኖ ጋር ቡዳፔስት ውስጥ ከተነጋገሩ በኋላ ቁጥራቸው ወደ ሁለት መቶ የሚደርስ ወታደሮቻቸውን ቻድ በማስፈር እቅዳቸው ገፍተውበታል። ኦርባን በፌስቡክ ከሳህል አካባቢ ወደ አውሮጳ የሚካሄድ ፍልሰትን ለማስቆም በሚካሄደው ዘመቻ ቻድ ወሳኝ ሚና ትጫወታለች ሲሉ ጽፈዋል። ኦርባን ከአፍሪቃ ወደ አውሮጳ የሚካሄድ ፍልሰት ካለ ሳህል አካባቢ ሀገራት ሊቆም አይችልም ሲሉ ስለ ጉዳዩ ባወጡት መግለጫ አስታውቀዋል። እናም አሉ ኦርባን በመግለጫቸው ሃንጋሪ ከቻድ ጋር አጋርነት የምትመሰረትበት ምክንያት ይሄ ነው። በዚህ ጉዳይ ላይም ዛሬም ነገም ከፕሬዚዳንት ዴቢ ጋር እየሰራን ነው ብለዋል። ሱዳን፣ ሊቢያ፣ ኒጀር እና ማዕከላዊ አፍሪቃ ሪፐብሊክን የምታዋስነው ቻድ ቁጥሩ 19 ሚሊዮን እንደሚሆን የተገመተ ሕዝብ አላት። አገሪቱም በሳህል አካባቢ ወሳኝ ይዞታ አላት። የምትገኝበት አካባቢ ስልታዊ ከመሆኑ ጋር የምዕራባውያን ቁልፍ አጋር መሆኗ በዓለም ጂኦፖለቲካዊ የመሬት አቀማመጥ ጠቃሚነቷን አጉልቶ ያሳያል። ጋናዊው የፖለቲካ ሳይንስና የጸጥታ ጉዳዮች ተንታኝ አማኪዮ ኦውሱ በቻድ ወታደሮቼን አሰፍራለሁ የሚሉት ኦርባን እንደ ቭላድሚር ፑቲን በአካባቢው የኢኮኖሚ ጥቅም ፈላጊ ናቸው ሲሉ ለዶይቼ ቬለ ተናግረዋል። ከዚህ ሌላ የሃንጋሪው ጠቅላይ ሚኒስትር እንደ ፈረንሳይ ያሉ የአውሮፓ ህብረት አባል ሀገራት በአካባቢው ሞገስ ባጡበትና በሳህልም ተሳትፏቸው በቀዘቀዘበት በዚህ ወቅት ላይ ኦርባን ፖለቲካዊ ነጥቦችን ለማስመዝገብ እየሞከሩ ነውም ብለዋል። ሃንጋሪን ወደ ቻድ የሳቡ ምክንያቶችንም ተናግረዋል። በመጀመሪያ ቡዳፔስትን ወደ ሳህል ወይም ወደ ቻድ ሊስዋት የሚችሉ ምክንያቶችን ማየት አለብን። በተለይ በሳህል የሚገኙ መጠነ ሰፊ ሀብቶች ነዳጅ ዘይት፣ ዩራኒየም፣ ወርቅና ወደፊት ጥቅም ላይ ሊውሉ የሚችሉ ሌሎችም ብዙ ሀብቶች። እንደ ማንኛውም የአውሮፓ ሀገር ሃንጋሪ ይበልጥ ተጽዕኖ ፈጣሪ የሆነች ነው። ከአፍሪካ ሀብቶችም ፍትሐዊ ድርሻ ማግኘት ትፈልጋለች። ወርቅ፣ ኮባልት፣ ሊቲየምና ሌሎች ቡዳፔስትን ሊጎትቷት የሚችሉ ዋነኞቹ ሳቢ ምክንያቶች ናቸው። እነዚህ ደግሞ ችላ ሊባሉ አይገባም። ከክፍለ ዓለሙ ውጭ በሚገኙ ታዛቢዎች እምነት ኦርባን ሁለት መቶ ወታደሮችን በመላክ በምዕራብ አፍሪቃ እያደገ የመጣውን የሩሲያ ተጽዕኖ እየኮረጁ ነው። አንዳንዶቹ የወታደሮቹ መስፈር በሳህል አካባቢ የጸጥታ ሁኔታ ላይ ከባድ ተጽዕኖ ሊያሳርፍ ይችላል ይላሉ። ሆኖም ኦሱ ይህን ይጠራጠራሉ። ቻድ ራሷ ከሃንጋሪ ሆነ ከብዙ የምዕራብ አውሮፓ ሀገራት በጣም ትልቅ ናት። ስለዚህ ሁለት መቶ ወታደሮች ምንም አይነት ተጽዕኖ ላያደርጉ ይችላሉ። በውጭ ፖሊሲ ደግሞ ተምሳሌታዊ ገጽታ አለው። ይኸውም አንድ መንግስት ከድንበሩ ባሻገር ለጸጥታ አንድ ነገር እያደረገ መሆኑን ማሳየት የሚፈለግበት ነው። ሲግናል ሪስክ በተባለው የደቡብ አፍሪቃ የጥናት ተቋም የጸጥታ ጉዳዮች ተንታኝ ሪያን ኮሚንግ ለዶችቨለ እንደተናገሩት የሳህል ሀገራት መንግስታዊ ያልሆኑ ታጣቂዎችን ለመመከት የተጠቀሙባቸው ስልቶች ከወታደራዊ እይታ አንጻር በአካባቢው የደህንነት ተግዳሮቶችን በተገቢው መንገድ መወጣት አልቻሉም። እስካሁን ድረስ የሰሀል ሀገራት የአውሮፓ ወይም ምዕራባውያን ሀያላን አሊያም የሩሲያ ሀይሎች የተጠቀሙበት ስልት የችግሩ ምልክቶች ላይ እንጂ የሰርጎ ገብነት መንስኤ ላይ ያተኩሩ አይደሉም። ወይም እነዚህ አሸባሪ ቡድኖች የሚያገኟቸውን ድጋፎች አሁንም ለምን እንደሚያገኙ አይደለም ትኩረቱ። ባለፈው ዓመት አንጋሪ በቻድ የሰብአዊ እርዳታ ማዕከልና ዲፕሎማሲያዊ ተልዕኮ በመክፈት ማለት የግብርናና የትምህርት ስምምነቶችን በመፈራረም ከቻድ ጋር በፍጥነት ግንኙነቷን አሳድጋለች። ሃንጋሪ በአፍሪቃ ያላት ቦታ በታሪክም ደካማ ነው። ሆኖም ኦርባን ሀገራቸው ከቻይና ከሩሲያና ከአፍሪቃ ሀገራት ጋር የቅርብ ግንኙነት ለመመስረት ወደ ምስራቅና ደቡብ ሀገራት የሚያስጠጋት የውጭ ፖሊሲ እያራመዱ ነው። ከቅርብ ዓመታት ወዲህ በምዕራብ አፍሪቃ ወታደራዊ መሪዎች ስልጣን ከያዙ ወዲህ ሁሉም ማለት ይቻላል ወደ ሩሲያና ቫግነር ወደሚባለው ቅጥር ተዋጊ ቡድን ፊታቸውን አዙረዋል። ሃንጋሪ የሚገኙ ምሁራንና ተቃዋሚ ፖለቲከኞች ለክሬምሊን ቅርብ የሆነችው ቡዳፔስት በሳህል በሩሲያ ስም ልትንቀሳቀስ ትችላለች የሚል ስጋታቸውን እያሰሙ ነው። ሆኖም የሃንጋሪ መንግስት ስለ ተልዕኮ ሲጠየቅ በሳህል የሩሲያን ወይንም የሌላ የውጭ ሀገራትን ጥቅም አልወክልም ሲል አስተባብሏል። ከሃንጋሪ ጋር ብዙም የማይስማማው የአውሮፓ ህብረት ሀገሪቱ በቻድ የምታካሄደውን ተነሳሽነት ተቀብሏል። በሀገር ውስጥና በአካባቢው ተግዳሮቶች ቢኖሩም ዓለም አቀፍ አጋሮች ከቻድ ጋር መስራታቸው በጣም አስፈላጊ ነው ብለዋል። ህብረቱ በሀገር ውስጥ ግን በተለይ ተቃዋሚዎች የሀገሪቱ ወታደሮች የቻድ ተልእኮን አደገኛና አባካኝ ሲሉ ይተቹታል። የፈረንሳዩ ጋዜጣ ለሞንድና የሃንጋሪው የምርመራ ዘገባ አቅራቢ ዲሬክት 36 በጋራ ባካሄዱት ምርመራ የኦርባን ብቸኛ ልጅ ጋስፖር ኦርባን ከቻድ ጋር በተካሄደ ይፋዊ ድርድር ላይ በጥንቃቄ መሳተፉን ዘግበዋል። የሃንጋሪ መንግስት ግን ልጃቸው በቋንቋ ችሎታውና በሃንጋሪ ጦር ሰራዊት ውስጥ በሻለቃነት እንደማገልገሉ እንደ ባለሙያ ነው የተሳተፈው ሲል ትችቱን አጣጥሏል። ከዚያን ጊዜ አንስቶ የኦርባን ልጅ የሃንጋሪ ወታደሮችን የቻድ ተልእኮ ዝግጅት ለማገዝ በአገናኝ መኮንንነት ይሰራል። አውሱ እንደሚሉት የሃንጋሪ ኃይሎች ወደ ቻድ መምጣት በሳህል የወታደሮቹን ስብጥር ያበዛል። ሆኖም ሃንጋሪ የቻድ ሀብቶች ፍላጎት ካላት እነዚህን ጥቅሞቿን ለማስጠበቅ ምናልባትም ተጨማሪ ኃይሎችን ማዝመት ሊኖርባት ይችላል።